ፋሲል የኬንያ ፖሊስ ሃያ ሶስት ኢትዮጵያውያንን በቁጣ ከገነፈሉ ኬንያውያን ዱላ ወደ አየር በመተኮስ አስጣለ። የሚል ዘገባ ወጥቷል። ና ኢትዮጵያውያኑ እንደውም ተደብቀው በአንድ ቤት ውስጥ ነበር የነበሩት ነው የሚባለው እና ምንድን ነው ነገሩ? አዎ፣ ትላንትና በኬንያ ናይሮቢ ኪያምቡ ግዛት የሚባለው አካባቢ ከሀዋ ዌስት በተባለ ልዩ ቦታ ላይ አንድ ካሜ የሚባል አፓርትመንት ውስጥ ወደ ሀያ ሶስት ኢትዮጵያን በተጨናነቅና በጣም በተፋፈገ መልኩ ለሳምንት ያህል ሊኖሩ ነበረ እና ከትላንት በስቲያ ማክሰኞ ማታ ቦዳ ቦዳ በሚባል የሚታወቅ አንድ የሞተር አሽከርካሪ ተገድሎ ሞተሩን ተሰድቆ በአካባቢው በመገኘቱ ትላንት የቦዳ ቦዳ አሽከርካሪዎች በአጠቃላይ ሰልፍ ጠዋት ላይ ሲያደርጉ የአካባቢው የካህዋን ነዋሪ አካባቢዎች አብረው ሰልፍ አድርገው ነበረ እና በመሀል ላይ የኢትዮጵያውያን ጸጉረ ልውት የውጭ ዜጎች እዛ አካባቢ ተደብቀው መኖራቸው ስለተነገራቸው በብስጭት ወደ እነሱ ዘምተዋል። አጠቃላይ ነዋሪው እና የኪያምቡ ካውንቲ ፖሊስ ኮማንደር ጀምስ ሙጌራ ለተለያዩ መገናኛ ብዙኃን እንደገለጹት ያው በሰልፉ መሀል ጸጉረ ልውጥ የውጭ ሀገር ዜጎች በአካባቢው መኖራቸው ስለተነገራቸው እና ቀጥታ ኢትዮጵያኑ ወደሚገኙበት ካሜ አፓርትመንት በማምራት ኢትዮጵያኑ ላይ ድብደባ ዘረፋና ንብረት የማውደም ተግባር ፈጽመዋል። ይህንን ለመከላከል የኬንያ ፖሊስ ተንቀሳቅሶ ህዝቡን ለመበተን ሲሞክር አልቻለም ነበረ። ፖሊስን በድንጋይ ደብድበው አባረውታል። ስለዚህ የጸረ ብጥብጥ መኮንኖችን በመጣት በጋራ ወደ ሰማይ በመተኮስና አስለቃሽ ጭስ በመተኮስ ኢትዮጵያውያኖቹን ከከፋ አደጋ ሊያድኗቸው ችለዋል። አሁን ኢትዮጵያውያኑ በኪያምቡ ግዛት ፖሊስ ጣቢያ በእስር ላይ ነው የሚገኘው። ክስ ሊመሰረትባቸው እንደሚችልም በህገወጥ ሀገር ውስጥ በመግባት ፖሊስ ጠቁመዋል። ስንት ጊዜ ነው የቆዩት? እንዴት ከዛ ጋር ሊገኙ ቻሉ። ይሄ ከናይሮቢ የራቀ ቦታ ነው። ከናይሮቢ መካከለኛ ከተማ ትንሽ ራቅ ይላል። በምዕራብ በኩል ነው የሚገኘው። ከሀዌስ ይባላል። ከያምቡ ግዛት ውስጥ ነው። ግን ያው በናይሮቢ ስር የሚገኝ ነው። ብዙውን ጊዜ እነዚህ ህገወጥ አዘዋዋሪዎች የተለያዩ ሰዎችን ያመጡና ከከተማው ትንሽ ራቅ ወደ አለ ቦታ አንድ ክፍል ተከራይተው ነው የሚያስቀምጧቸው ወደ ታንዛኒያ፣ ከዛም ወደ ደቡብ አፍሪካ ለማሻገር መጓጓዣ እስከሚገኝ ድረስ እና ቦታውም ከፖሊስ ክትትል ነጻ እስከሚሆን ድረስ ስለሚጠብቁ አንድ ቦታ ያስቀምጧቸዋል። እነዚህ የሆኑት ባለፈው ሳምንት ማክሰኞ ነው መጥተው የነበረው። ለአንድ ሳምንት ያህል እዛ አንድ ጠባብ ቦታ ተፋፍከውና ተጨናንቀው ቁጭ ብለው ነበረ። በህገወጥ መልክ ያመጧቸው አዘዋዋሪዎችም ጠፍተውባቸው ስለነበረ በተወሰነ መልኩ አካባቢውን ለመቀኘት ይንቀሳቀሱ ነበረ በዛ ምክንያት ነው የአካባቢው ሰዎች እዛ መኖራቸውን ያወቁት እና ብጥብጡ ከተነሳም በኋላ ሰዎቹ አቅጣጫውን ቀይረው የብጥብጡ ወደ ነሱ እንዲዘምቱ የሆነው በዚህ ምክንያት ነው። እንግዲህ ሚዲያውን በዚህ ጉዳይ ላይ ምን ይዘግባል? በእርግጥ አሁን ያለውን ሁኔታ መገናኛ ብዙኃን ዘግበውታል፣ የዚህም ብጥብጥ በተመለከተ። ከዛ በተጨማሪ በህገወጥ መንገድ ወደ ሀገሪቱ የሚገቡ ኢትዮጵያውያን እና ሶማሊያውያን እየጨመሩ መምጣታቸውን ጠቁመዋል። ፖሊስም የሰጠው መግለጫ እንደሚያሳየው የህገወጥ ስደተኞች መጨመርን ነው የሚያመለክተው። በዚህ በተለየ ጉዳይ ላይ ግን የአምቡ ግዛት ፖሊስ ሰልፈኞች ለመበተን እና ከጥቃት ለማዳን ወዲያው የተንቀሳቀሰ ቢሆንም የአካባቢው ሰዎች ፖሊስ ላይ ድንጋይ በመወርወር አደጋ ያደረሱ ሲሆን ወንጀለኞችን ይረዳል በማለት ወቅሰዋል ፖሊስን ይህን በተመለከተ መገናኛ ብዙሀኑ ጽፈዋል ስደተኞች በአካባቢያችን መገኘት ከህገወጥ ዝውውር ጋር የተያያዘ ነው ፖሊስ እርዳታ የሰጠው ለነዚህ ህገወጥ ተግባር ለሚፈጽሙ ሰዎች ነው ብለው ወቅሰዋል እና መገናኛ ብዙሀን ይህን ጽፈውታል የኢትዮጵያ ኤምባሲ በዚህ ጉዳይ ላይ ምን ያለው ነገር አለ ከትላንትና ድረስ እና እስከ ዛሬ ጧት ድረስ ምንም የተለየ ያደረገው እንቅስቃሴ የለም ዛሬ ጧት ግን ታስረው የነበሩት ልጆች የሚገኙት ከያንቡ ግዛት ስለሆነ ምናልባት ሌላ ችግር ይደርስባቸው እንደሆነ በሚል ወደዛ ሰዎች መላካቸውን መረጃ ደርሶኛል። በእርግጥ ፖሊስም እንደጠቆመው የተያዙት ስደተኞች በእንግሊዝኛም ሆነ በስዋሂሊ መግባባት አይችሉም። አብዛኛዎቹ መታወቂያ ካርድ የላቸውም እና ምናልባት ይህንን ለመርዳት የኤምባሲው እጅ ያስፈልግ ይሆናል ሰው መላኩን ለመረጃ ደረጃ ደርሶኛል። ፋሲል ግርማ፣ ለሰጠህን ማብራሪያ አመሰግናለሁ። እኔም በጣም አመሰግናለሁ።